የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በልብና በአንጎል የሚካሄዱ ሰባት ምርምሮች በአሜሪካ በኩል ያለውን ፕሮጀክት እንድመራ ተመረጥኩኝ። ከዛ ደግሞ በቼክ በኩልም እንደዚሁ እና የዶክተሬት ምርምር የሚያደርጉ በተለያየ የልብና አንጎል ምርምር ስራዎች የሚሰሩ ብዙ የምርምር ጽሑፎች ይወጡ አሉ። በተለይ በቼክ ተመራማሪዎች ብዙ ፓተንት አለ እና ይሄ ነገር እንደ ቁም ነገር ቆጥረውት ነው እንግዲህ ሽልማት ቺካጎ ውስጥ ተደረገ። ዛሬ ዕለቱ እሁድም ቢሆን ሐኪሙን ይጠይቁ ፕሮግራምን ለማግኘት ማክሰኞን መጠበቅ ግድ አይሆንም። ለዚህ ጥያቄ የቀላቀል አባባል መነሻው የሰማችኋቸው የፕሮግራማችን ደንበኛ የቤተኛችን የነርቭና የአንጎል ልዩ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። የዛሬው ታዲያ ወዲህ ነው ነገሩ፣ በሙያቸው ላበረከቱት አስተዋጽኦ በቅርቡ ለአንድ የክብር ሽልማት በመብቃታቸው ነው። ወደ መጽሔት ጋብዘን ያወጋ ናቸው። እንደገባን ተማሪው ባንዲራው ፊት ለፊት ይሰለፋል። ዋናው ዳይሬክተር መሀል ሆኖ ምክትል ዳይሬክተሩ ተማሪዎቹ መካከል ሆኖ የኢትዮጵያን ሕዝብ መዝሙር በመዘመር ትዝ የሚለኝ ባንዲራው በምንሰቀልቅበት ጊዜ ዓይናችን አብሮ ከባንዲራው ጋር ከፍ እያለ እንከተላት ነበር። ባንዲራ የባንዲራ ፍቅራችን መሆኑ እገነዘባለሁ። የንጉሴ አክሊሉ መስኮት ከአዲስ አበባ ሲከፈት ከሚሰሙት ድምፆች ውስጥ አንዱ ነው። እንግዳችን ወደሚያሰሙት ወደዚያ ዘመን የሚወስዳቸውም ብዙዎች እንደሆኑ እንገምታለን። በስራቸው በሙያቸው፣ እድሉም ባገኙ ጊዜ ሁሉ ሌሎችን መርዳት የህይወት ዘይቤያቸው ካደረጉ አንዲት እንግዳችን ጋር የምንጀምረው ወግም አንዱ ነው። ለምሽቱ እሁድ ህዳር 23 2011 ዓ ም ነው። ጤና ስጥልን። እንደምናመሻችሁ፣ እንደምንሰነበታችሁ የተከበራችሁ የራዲዮ መጽሔት ታዳሚዎች ከአቀናባሪያችን ንጉሥ ልታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ ነን። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ዘሎ በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በቤንሻንጉል ጉሙዝ ክልል በተፈጠረ ግጭት የሰው ሕይወት በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ 66 ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የፌዴራል መንግሥት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ትላንት ማስታወቁ ይታወሳል። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበለት ጥያቄ መሠረት መሆኑን ብሔራዊ የጸጥታ ምክር ቤቱ አስታውቋል። ይህ በእንዲህ እንዳለ በኦሮሚያና ሶማሌ ክልል አዋሳኝ ድንበር ላይ የሚስተዋሉ ግጭቶችን በማኅበረሰቡ ባህል ለመፍታት እንዲያስችል ከአባ ገዳዎች፣ ኡጋዞችና የእምነት አባቶች የተውጣጣ ቡድን ችግሮቹ ወዳሉበት አካባቢ ሊንቀሳቀስ ነው። በጉዳዩ ላይ ዛሬ በአዲስ አበባ ኢሌሊ ሆቴል መግለጫ የተሰጠ ሲሆን አባገዳዎች፣ ኡጋዞችና የእምነት አባቶቹ ከሚቀጥለው ሳምንት ጀምሮ ወደ አካባቢው እንደሚንቀሳቀሱ ታውቋል። ሙክታር ጀማል ዝርዝሩን ልኳል። በሁለቱ ማህበረሰብ መካከል ድንበር ነዋሪዎች ላይ በተደጋጋሚ እየደረሰ ያለ የሰው ሞት፣ መፈናቀልና ተያያዥ ጉዳዮችን ለመጨረሻ ጊዜ ፍጻሜ እንዲያገኝ የሁሉም የበኩሉን አስተዋጽኦ ማድረግ እንዳለበት ነው የኦሮሞ አባገዳዎች ሰብሳቢ አባገዳ በየነ ሰንበቶም የሚያነሱት። መሀል ገብተን እዛው አድረን የሚበሉትን በልተን የሚተኙበትን ተኝተን ሕዝቡን ለማሳመንና ሕዝቡን አንድ ላይ ለማድረግ ነው ዋናችን። ስለዚህ ከመቀጥለው ቀን ጀምረን እዛው ካለበት ችግር ከተነሳበት ወርደን ሕዝብን አሰባስበን የአገር ሽማግሌዎችን አሰባስበን አነጋግረን የችግሩ ማስሆን ከውስጡ ቁስሉን መድኃኒት እንዲያገኝ ለማድረግ ነው እኛ መነሳሻችን። የሶማሌ ጎሳ መሪዎች ሰብሳቢ የሆኑት ጋራድ ሁልምዬ ጋራድ ሙሐመድ በበኩላቸው ማኅበረሰቡ ችግሮችን በመለየት እርስ በራሱ በመናበብ ለሰላሙ እንዲሠራ የበኩላችንን አስተዋጽኦ ልናደርግም ነው የተነሳ ነው ብለዋል። ስለ ሰላምና ዕርቅ ሽምግልና ከማውራት በፊት ግን ትንኮሳዎችና ግጭቶች መቆም ስላለባቸው ሁሉም ይህንን ተገንዝቦ ስለ ሰላም ልንሰራ የጀመርነውን ስራ እንዲደግፈንም ሲሉ ነው ለሁለቱም ክልል ማኅበረሰብ ጥሪ ያቀረቡት። የሶማሌ ጎሳዎች መሪ ሰብሳቢ ጋራድ ኩልሚየ ጋራድ መሐመድ በጎሳ መሪዎችና በአባገዳዎች ተገናኝተን ሕዝባችን ሰላም እንዲኖር ጥሪ አቅርበናል። አሁንም ጥሪ አቀርባለሁ ደግሜ ጥይት እንዲቆም፣ ግድያ እንዲቆም፣ መንገዶች እንዲከፈቱ፣ ሰላማዊ ኑሮ እንዲጀምር የሶማሌና ና የኦሮሞ ወጣቶች ቄሮዎች አንድ ላይ ሆነው ሰላም እንዲሰሩ እናደርጋለን። ይህንን የሰላም ጥሪና የእርቅ ስነ ስርዓትን በተመለከተ ለረጅም ጊዜ ግጭት ሲካሄድበት የነበሩ አካባቢዎችን በመለየት ሁለቱም ክልሎች ላይ ማህበረሰቡን በስፋት ለማወያየትም ከሁለቱም በኩል ሰዎች ተመርጠው ኮሚቴ መቋቋሙንም የገለጹት ቄስ በላይ መኮንን ምናልባት በኮሚቴ ውስጥ ያልተካተቱ ነገር ግን ለዚህ ሰላም ሂደት መደገፍ የሚፈልጉ አካላትም ካሉ ለማካተት ዝግጁ መሆናቸውንም ጠቅሰዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ። ሙክታር ጀማልን ለዘገባው አመሰግናለሁ። በአማራ ክልል ርዕሰ መስተዳድር ገዱ አንዳርጋቸው የተመራው ልዑክ በዩናይትድ ስቴትስ የሚያደርገን ጉብኝት በመጀመር ዛሬ ጠዋት ዋሽንግተን ዲሲ ገብቷል። በርዕሰ መስተዳድሩ የሚመራው ልዑክ ሲገባ ብዛት ባላቸው ኢትዮጵያውያን አቀባበል ተደርጎለታል። የጉዞው ዓላማ ኢትዮጵያውያንና ትውልድ ኢትዮጵያውያን በአማራ ልማት ላይ የራሳቸውን አስተዋጽኦ እንዲያበረክቱ ለማድረግ ነው ተብሏል። ልዑኩ በሰሜን አሜሪካ በሚኖረው ቆይታ በተለያዩ ግዛቶች የአማራ ልማት ይመለከተናል ከሚሉ ኢትዮጵያውያን ጋር ይመክራል ተብሎ ይጠበቃል። እንከታተላለን። የእስራኤል ፖሊስ በጠቅላይ ሚኒስትር ቤንያሚን ኔታንያሁና በባለቤታቸው ሳራ ላይ በጉቦ መቀበልና ሌሎች ወንጀሎች እንዲከሰሱ ሀሳብ አቅርቧል። ሆኖም ጠቅላይ ሚኒስትሩ የቀረበባቸው ክስ ሐሰት መሆኑን እየገለጹ ናቸው። የሀገሪቱ አቃቤ ሕግ ይፋ የሆነውን ሪፖርት ተከትሎ ክስ ለመመስረት የሚያስችል ውሳኔ ያሳልፋል ተብሎ ይጠበቃል። ሁለቱ በዓለም ከፍተኛ የኢኮኖሚ ከበርቴ አገሮች ዩናይትድ ስቴትስ እና ቻይና በመካከላቸው ያለውን የንግድ ጦርነት በአነስተኛ ደረጃም ቢሆን የሚቀርፍ ስምምነት ለማድረግ ተስማምተዋል። የጂ20 መሪዎች ጉባኤን ተከትሎ ነው ስምምነቱ በፕሬዝደንት ዶናልድ ትራምፕና በቻይናዎቻቸው ሺ ጂንፒንግ መካከል የተደረሰው። ለሰዓቱ ያለን ዜና ይኸው ነው። ለማስታወስ ዕለተ እሁድ ኅዳር 23 2011 ዓ ም አሁን የራዲዮ መጽሔት ነው ሰዓቱ። የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነ በሳምንቷ በሳምንቷ ምርጥ ግጥም አህዱ እንላለን ትዝታ፣ ላዚሞ ይሆን ይህን ነገር ያስብላል። ትዝታ ባቡር ይዞኝ ሄዶ ከሎንዶን አውጥቶ ከጭስ ከጭጋጉ ከትቢያው ለይቶ ጥላቱን ደባልቆ ከከሰል አቧራ ከንፋሎት አመልማል ጉሙን እያደራ አገሩን አልብሶት አገሩን አልብሶት ጽድቅና ኩነኔ ይዤ ከተፍ ይላል ኀይለኛው ሸማኔ። ግሩም ድንቅ እጹብ ናት ታምርናት ሕይወት ከከሰል ጢስ ማምለጥ በከሰል ጉልበት። በፍርጎው ነበረ ለአሥር ሰው ወንበር ሙቀት እንዳይባክን መለስ ያረኩትን የፍርጎውን በር ታጣና የሚከፍተው አንድ እንኳ ደፋር ስፍራ እያለ ጥፍቶ ሰው ተደረደረ ከውጪው ከብርዱ መግባት እያፈረ ከተዘጋው ፍርጎ ጥቁር ካለበት ከሰለም ጥቁር ነው የእንግሊዝ ሕይወት የብልጽግና መደብ መሠረት። በዋሽንቱ አፋጭ ዘፈነ ባቡር ከሩቅ ይታይ ጀመር የድርቆሽ ክምር ነፍሴም ዘላ ገባች ካገሬ መንደር በአረንጓዴው ሜዳ በእንግሊዝ ገጠር በቅጽበት ሆንኩና የዝጌር መንገደኛ ጤና ይስጥልኝ ቤቶች ጥቁር እንግዳቸው መጽለቂያቸው ነኛ ግባ ቤት ለእንግዳ አለኝ ባለቤቱ ሙቅ ውሃ ቀረበች በቆሬ ሚስቲቱ ደስ ደስ እያላት ተንበርካ ፊቴ እግሬን አጠበችው አትግደርደረቴ አትግደርደሩቴ አትግደርደሩቴ ላንቃ የሚባረከው ያኔ ጎዣም ጠላ ገብታ ቀረበ የሆዴ ቋት መላ። አቴን ቆረጠምኩት የጎንደሬ ተልባ በርጎ እየታጀበ የዶሮው ወጥ ገባ። ስጠግብ አዛጋው እንቀልፎ የመጣና አስተኙኝ ደርበው ቡሉኮ ላይ ባና። በር ሲከፈት ሰማሁ ነቃሁኝ ሲዘጋ በርዶልን ንዴቴ መንፈሴን ደረጋ። ገላመጥኩት ባይኔ ጀግናውን ወጣት የገባውን ደፍሮ ከተኛሁበት ሸሚዙን አይቼስ ከነክራባቱ ፈገግ አለው ፊቴን አሳቃይን ጥዳቱ ትዝታ። የሳምንቷ ምርጥ ግጥም የእውቁ ብዕረኛ ገጣሚ ደራሲና ጸሐፌ ተውኔት መንግሥቱ ለማን ትዝታን በማስቀደም የዛሬ ሁድዳራ 3 2011 አዝናኛችሁን የራዲዮ መጽሔት እነሆኝ ጀምረናል። የመንግሥቱ ለማ ትዝታ ታዲያ ማርቲን ኦርዊን በተባለ የሥነ ጽሑፍ ሰው ሎንኪንግ በሚል ርዕስ ወደ እንግሊዝኛም ተመልሳ የሌሎች ብዙ ብዙዎችን አድናቆትም ለማትረፍ የበቃች ግጥም ናት። በነገራችን ላይ አዲሱ ወደ አንተ ነው። ይሄ የመንግሥቱ ለማን ተማሪዎቻቸው ወይም የመንፈስ ልጆቻቸው እንደሚሏቸው ያብዬ መንግሥቱን ታሪክ ልናቀርብ ቃል ገብተናል። እርግጥ እንዲያውም ከቀድሞ ተማሪዎቻቸውና ከሥነ ጽሑፍ ሐያሲያን አንድ ሁለቱን ጋብዘን በቀጣይ ፕሮግራማችን ልናዋይ እቅድ ይዘናል። አድማጮች ያ ታዲያ ቀጣይ የራዲዮ መጽሔት ቀጠሮ ነው። አሁን የሳምንቷን ቀዳሚ ዜማ ነው ዝግጅቱ። ሁለተኛ ሆኖ አይደል? አዎ ክሌቱ እንበል አዲስ የሙዚቃ እንግዲህ ኔ አሉላ፣ ስለ ሙዚቃ የማላውቀው ነገር የለም። እሺ ስጥ እንግዲህ ነው ቸር ለነገሩ ግን በመጠኑ አውቃለሁ። ይሄ ግን አዲስ የሙዚቃ ድምፅ ይመስለኛል። አዲሱ ያለ ጥርጥር አዲስ የሙዚቃ ድምፅ ነው። መግቢያችን ላይ የያዝነው መንደርደሪያ ለወጥ አድርገናል። ቀጠሯችን በመቀየሩ አዲስ ብቻ አይደለም ለኢትዮጵያ፣ ምናልባትም ኤሌክትሮኒክ የሚባል የሙዚቃ ስልት የመጀመሪያው ነው። ምንደርሱ የዚህ ዜማ ርዕስ ነጸብራቅ ነው። የስልቱም የአልበሙ መጠሪያ ነው። ሙዚቀኛና ድምፃዊ ደግሞ ስሙም አዲስ ይመስለኛል እና አዲስ ነው። አይደለም አዲስ ነው። እስኪ ጥራው። ሮፍ ናን ዜማዋቂው ስም መጣት አልቻለም እንዳይሉ። ሮፍ ናን ግን ስም ነው እንዴ? እሱም ብንጠይቀው የሚሻል ማለት፣ በእንግሊዝኛ ነው በአማርኛ ነው በግዕዝ ነው? አዲሱ የሁሉ የጥያቄው አካል ነው። እኔ የምመልሰውን ልመልስ። በኢትዮጵያ የሙዚቃ አውድ እምብዛም የማይታወቀውን ቀደም ብለን የጠቆምነውን የኤሌክትሮኒክ የሙዚቃ ስልት ከእድሜ ጠገቡ ባህላዊ ስልቶች ጋር አዋህዶ በግሩም አጫዋወት ቀምሮ ብቅ ያለው ወጣት ራሱንም ሙዚቃውንም በወጉ ያስተዋውቀናል። ዛሬ ወድጃዋለሁ ስልቱን። ወጋችን ታዲያ እንግዲህ የነገ ነው አይደለ? ልክ ነው። አሁን ግን አሁን አሁን ፕሮግራማችን፣ ደንበኛ ቤተኛችን፣ የነርቭና የአንጎል ልዩ ሐኪሙ ፕሮፌሰር ዮናስ እንዳለ ገዳ በሙያቸው ላበረከቱት አስተዋጽኦ በቅርቡ ለአንድ የክብር ሽልማት በቅተዋል። ለመሆኑ በምንና በማን ተሸለሙ? እሺ፣ እግዚአብሔር ይስጥልኝ አሉላ። ሽልማቱ የተዘጋጀው በቼክ መንግስት ነው። መስከረም ሁለት ሺህ አስራ ስምንት በፈረንጆች የቼክ መንግስት መቶኛ ዓመቱን ያከብር ነበር ይሄ የአከባበር በዓላቸው የተካሄደው ቺካጎ ውስጥ ነው። ምክንያቱም የቼኮስሎቫኪያ ወይም የቼክ ሪፐብሊክ መስራች የሆኑት ፕሮፌሰር ማሳሪክ የሚባሉት ቼኮስሎቫኪያን ነው የመሰረቱት በፈረንጆቹ አቆጣጠር በአስራ ዘጠኝ መቶ አስራ ስምንት ነበር። እሳቸው ደግሞ በዩኒቨርሲቲ ኦፍ ቺካጎ እነ ኦባማ ሌሎች የታወቁ ሰዎች ያስተምሩበት የነበረበት ቦታ እሳቸው በአስራ ዘጠኝ መቶ አስራ ስምንት ፕሮፌሰር ነበሩት፣ በሶሻል ሳይንስ ፕሮፌሰር የነበሩት። ከዛ ከቺካጎ ተመልሰው ሄደው ቼኮስሎቫኪያን መስርተው መሪ ነበሩ እና ፕሮፌሰር ማሳሪክ የታወቁ ናቸው። አሁን ከመቶ ዓመት በኋላ የቼክ መንግስት በቼኮስሎቫኪያና በአሜሪካ መካከል በሳይንስና ምርምር አሜሪካንና ቼክን አገናኙና ያቀራረቡ አምስት ድርጅቶችና ሰዎች ይሸልማሉ በተባለው መሰረት እኔ እንኳን በእውነት አልጠበኩም ነበር። እዚህ በሕክምና ምርምር ስራ በቼክና የአውሮፓ ማህበር የሚደግፈው ፕሮጀክት ከሜዮ ክሊኒክ ጋራ ትልቅ ፕሮጀክት አለ እስከ አስር ሚሊዮን ዶላር የሚደርስ በዚህ ፕሮጀክት ውስጥ በፈረንጆች አቆጣጠር ከሁለት ሺ አስራ አንድ ማለትም በእኛ ከሁለት ሺ ሶስት ጀምሮ ሳተፍ ነበረ እና በተለይ ደግሞ በፈረንጆቹ ከሁለት ሺ አስራ አምስት በኋላ በልብና በአንጎል የሚካሄዱ ሰባት ፕሮጀክቶች ምርምሮች በአሜሪካ በኩል በሜዮ ክሊኒክ በኩል ያለውን ፕሮጀክት እንድመራ ተመረጥኩኝ። ከዛ ደግሞ በቼክ በኩልም እንደዚሁ እና የዶክተሬት ምርምር የሚያደርጉ በተለያየ የልብና የአንጎል ምርምር ስራዎች የሚሰሩ ብዙ ሰዎች አሉ። ቼክ ሪፐብሊክ በተለይ ብርኖ የሚባለው ቦታ በእኛ ስራ ብዙ የምርምር ጽሁፎች የወጡ አሉ። በተለይ በቼክ ተመራማሪዎች በመቶዎች የሚቆጠሩ የወጡ አሉ። ብዙ ፓተንት አለ እና ይሄ ነገር እንደ ቁም ነገር ቆጥረውት ነው እንግዲህ የሽልማት ከቺካጎ ውስጥ ተደረገ። እና ከባለቤቴና ልጆቼ ጋር ናንተ ጋብዘን የቼክ አምባሳደር በአሜሪካ ነበሩ። እንደገና ደግሞ በቼክ ሪፐብሊክ የአሜሪካ አምባሳደር ስቲቨን ኪንግ ነበሩ። ሽልማቱን የሰጡት ደግሞ የቼክ ሪፐብሊክ ምክትል ጠቅላይ ሚኒስትር ነበሩ። ፕሮፌሰር ዮናስ ቀደም ብለው በ1918 ሲሉ የቼክን መወለድ የገለጹት ከአንደኛው የዓለም ጦርነት ማብቂያ ማግስት ኦስትሪያና ሃንጋሪን ያቀፈው ግዛት ወይም አስተዳደር ከወደቀ በኋላ የተፈጠረውን ቼክ ቼኮስሎቫኪያ የሚለውን ቅርጽ ይዛ እየተፈጠረችው የገለጹ ያሉት። ለመሆኑ ከእርሶ ጋር እነማን ትሸለሙ? ለየት ያለ አጋጣሚም እንደነበር ተረድቻ አለሁ። እስኪ ደግሞ ይህንን በአጭሩ ይግለጹልን። ጣሊያን አገር ሙሶሎኒ ያባረራቸው ሳይንቲስት ነበሩ፣ ኤንሪኮ ፌርሚ የሚባሉ እሳቸው አይሁድ ናቸው ተብሎ ተባረው ከጣሊያን ቺካጎ መጥተው ምርምር ያደርጉ የነበረ እና የአሜሪካ የአቶሚክ ቦምብ ጥናት ኮሚቴ አባል የነበሩት የበሳቸው ስም የተሰየመ ፌርሚ ላቦራቶሪ የሚባል የዛ ዲሬክተርም ነበሩ። በአጋጣሚ እሳቸው ከኔ አጠገብ ነበሩ፣ የዩኒቨርሲቲ ኦፍ ቺካጎ ፕሮፌሰር ማሳሪክ ይሰሩበት የነበረው ዋናው ተሸላሚ ድርጅት ነበሩ የሚገርመው ደግሞ ዩኒቨርሲቲ ኦፍ ቺካጎን ወክለው ሽልማት የተቀበሉት በሚገርም አጋጣሚ ኢትዮጵያዊ ናቸው ፕሮፌሰር ዳንኤል አበበ የሚባሉ ሁለት ኢትዮጵያውያን ነበራችሁ በዚህ የክብር ሽልማት ላይ አዎ እና እሳቸው ተወልደው ያደጉት በእርግጥ እዚሁ አሜሪካ ነው። እንደሚገባኝ ከሆነ ኦባማ ከዩኒቨርሲቲ ኦፍ ቺካጎ ትተው ወደ ፖለቲካ ሲገቡ እሳቸው የነበሩበትን ዲፓርትመንት ተክተው ገብተዋል መሰለኝ ፕሮፌሰር ዳንኤል አበበ እና በአጋጣሚ ከሀያ አምስቱ ሁለት ኢትዮጵያውያን ነበርን እና ትልቅ በዓል ነበረ። በእውነቱ ሽልማት ለማግኘት ብዬ በእውነቱ ምንም አሳቢ ውስጥ አልነበረም። እራሱ መልእክትም ሲመጣው መጀመሪያ እንዲያውም ለቼክ ሰዎች ለመሄ ነገር እስቲ አጣሩ። ምናልባት እኔ እኮ ብዙ ስምንት አመት ነው የተባበርኩት እና የቼክ ሰዎችም ውለታ ልብ ይላሉ የሚል ግምትን ያደረብኝ ዘር ይስጥልኝ ይሄን እንትን በማለት ፕሮፌሰር ዮናስ በዝግጅታችን የአንጎል ሕክምናና ጤናን የሚመለከቱ ጉዳዮች በተከታታይ በሚቀርቡ ፕሮግራሞቻችን ለአድማጮች ሙያዊ ትንታኔ ትምህርት ከመስጠት ባሻገር ድንበር ተሻግረው በአውሮፓ ጥናትና ምርምር የሚያደርጉት የቼክ ተወላጅነት ያላቸው ተማሪዎች ያበረከቱት አስተዋጽኦ ለዚህ እውቅና መብቃቱ ለሌሎችም ለተማሪዎችም በምሳሌነቱ እንዲታይ ጭምር ነው። ቀደም ብለን ለአድማጮች ገልጸናል። የተለመደው ማክሰኞ ላይ ቀደም ብዬ ያነሳሁትን የአድማጮች ጥያቄ ይዘን ስንመጣ ማግኘት ነበር። ዛሬ በእሁድ ምሽት አግኝተኖታል። ይልቁንም ደግሞ ምሳሌ የሚሆን ስራውን ይዘን ለጊዜው አመሰግናለሁ። እግዚር ስጥ ሌላ ሁኖ እግዚር ስጥልኝ አሉላ እኔ ምን ጊዜም የእናንተ ሬዲዮ ከታተላለሁ። በቅርቡም ደግሞ ትዝታ ኢትዮጵያ ሄደው ያስተላለፉትን ተከታትያለሁ። አንተን እና ደግሞ አዲሱን ከአዲስ አበባ ድምጻችሁን እንደምሰማ ተስፋ አረጋለሁ። አመሰግናለሁ ተስፋ እናደርጋለን እኛም እግዜር ይስጥልን ፕሮፌሰር ዮናስ የፕሮፌሰር ዮናስ እንዳለ ገዳ መምጣት ሌላ ነገር አስታወሰኝ ከዚህ ቀደም በሀኪሙን ይጠይቁ ነካክተነዋል። ተነዋል አንተና ቁንጅት የቀልድ ለዛ ሰጥታችሁ ስታስተዋውቁ አድማጮች አስታውሰው ጠይቀውኛል ይከታተሉኛል የሚለው ከአእምሮ ሕመም ጋር የተያዘ ሀሳብ መሰንበቻውን ሁለት ታሪኮች ዝሀ አጫውታኝ ነበር። በጣም ሁለት ሰዎች በአካል አግኝቻለሁ፣ አነጋግራለሁ ስራዬ ብለው ፕሮግራም ላይ ለመቅረብ ነው የሚጠይቁኝ። ምንድን ነው ችግራችሁ ስላቸው ይከተሉኛል እየደወሉ ከራስ ማለት ያዋክቡኛል። አንደኛው ሰው ደግሞ መስሪያ ቤቴ አለቆች ጋር እየደወሉ ከአሜሪካ እናስወጣሃለን ይሉኛል። የአሜሪካ ዜግነት ያላቸው ናቸው እንዲህ የሚሉኝ የሚያስወጣ ምንም ነገር የለም ብለን በምናስብበት ማለት ነው። ደግሞም ዝም ብሎ እኮ ከቤትህ ተነስቶ ወደ ኢትዮጵያ የሚሰድ ህግ የአሜሪካ ውስጥ የለም። ወረቀት ደርሶ ፍርድ ቤትም ካስፈለገ ተሟግተህ ነው ህጋዊ ነዋሪ ያልሆኑትን ከቤት የሚወስዱበት ጊዜ ይኖራል። እንዲህ የሚሉ ግን የአሜሪካ ጀግነት አለኝ የሚሉ ልጆቻቸውን አስተምሮ እዚህ ሀገር ኮሌጅ በ እና ይሄ ሊሆን አይችልም። ማንም አይነቃወትም። ይሄ ደርሶ ቦት ወደ ኤርፖርት ሲወሰዱ ይደውሉልኝ ብያለሁ። እንደማይሆን አውቃለሁ። እና ይሄ ምን ተብሎ እንደሚነገር ሐኪሙም እንዴት እንደሚረዳቸው እንዴት እንደሚድንም በእውነቱ ነ ያለ አቅም አሳዛኝ ነው። በጣም ያሳዝናል። እናንተም አንድ ሰው አገኝተናል፣ ከዚህ ቀደም የመጡ አንድ ሌላ ሰውም ገጥሞናል፣ ቀደም ባለው ፕሮግራማችን ላይ በተከታታይ አቅርበ ነዋል። ነገር ግን ሰዎችም በእርግጥ የሚቸገሩበት የሚያበቃም አይደለም የታመሙት ብቻ ሳይሆኑ ታቅራቢያቸዋሉ ቤተሰቦችም እንዴት እንደሚረዱ አያውቁም። አዲሱ ፕሮፌሰር ዮናስን ወይም የአዲስ አበባውን ሌላውን ቤተኛችንን ፕሮፌሰር መስፍን አርአያን የመሰሉ ባለሙያዎች ጋብዘን የስነ ምግባር ጥያቄዎች አሉ። የጋዜጠኝነትም የህክምናውም ስነ ምግባር የግለሰቦችን የግል ገመና የሚይዙበት አያያዝን የሚጠይቃል። ለአደባባይ ለህዝብ በሚበቃበት ጉዳይ ላይ ሰዎቹ የመወሰን አቅም አላቸው ወይም መጥተው እንዴት ድምጻቸውን ያሰማሉ። ያን ጉዳይ ከጨረስን ሰዎቹ ባሉበት ባለ ታሪኮቹ በሚናገሩበት የሚቀርበው ፕሮግራም በሀሳብ ከሚቀርበው ጥልቀትም ልዩነትም አለው እና እሱን ለመመልከት እንግዲህ በሀሳብ ቀጠሮ ልንይዝ ነው። ነገር ግን የቤት ስራ አለን እኛም። አዎ ግንም፣ እኔ አሁን የማስበው ይድናሉ ወይ እነዚህ ሰዎች? በባለሙያ ምክር በደንብ ይታከማል። የእኔን መጠነኛ ከህክምና ጋር የተያያዙ አጋጣሚዎች፣ ይልቁንም ደግሞ ከአእምሮ ህክምና በተማሪነት በሰራሁበት ጊዜ ያየሁት ይድናሉ፣ እነዚህ ሰዎች ልዩነቱ ተመልሰው ያን ስሜት ከማያሳዩ ሰዎች ጋር አንድ አይሆኑም። ፕሮፌሰር መስኑ ሲመጡ ምናልባት ይህን ነገር በስፋት እናየዋለን። ልዩነቱ ምንድን ነው? የዕለት ተዕለት ኑሯቸውን እንዳይስተጓጎል ህክምና ይረዳል። በሰዓቱና በጊዜው ከተረዳ እንደ ሌሎች ስር የሰደዱ ህመሞች ሁሉ ከመጠን ካላለፈና ከሕክምና ካላመለጠ ሰዎቹ ጤናማ ህይወት እንዲመሩ ያ ስጋትም ቢኖራቸው ጠዋት ማታ እንዳያስጨንቃቸው ማድረግ ይቻላል። ያ የተሞከረ ነው። ይሄ በጣም ጥሩ ነው። እንደውም ከተሳካልኝ ከሁለቱ አንዱ ሰዎች የማውቃቸው አንደኛው ፈቃደኛ ይሆናሉ ብዬ ነው አሳምኜ ላመጣ እችላለሁ። ፕሮፌሰር ሲመጡና እኒህን ሰዎች ማሳከም ትልቅ ትልቅ ነገር ብዬ ነው የምቆጠው። ምሳሌውንም አስበው በቀጥታ መጥተው አንተን የሚያውቁ ሰው እድል ስላላቸው የጠየቁ ነው። መጠየቅ የማይችሉ በየቤቱ ብዙዎች አሉ። ለእነሱ ሁሉ ነው የሚረዳውና በእርግጥ የቤት ስራችንን ከጨረስን በኋላ እነኝህ ሰዎች የሚረዱበትም አድማጮችም የሚማሩበትን እድል እንፈጥራለን። በጣም ግሩም He said I'm in the ያጫወት አዲስ መሆኑን ምንም የሚያጠራጥር አይደለም። ረ በጣም ይዘፈናል፣ ፍቅርና ቁጣ ይችላል። አዲሱ እንደው እንግዳችን ሮፍናን በሚመጣበት በሰፊው እንወያያለን። ይሄን ኤሌክትሮኒክ የሙዚቃ ስልት እንግዳ መሆኑ ብቻ ሳይሆን ኢትዮጵያዊ ከሆኑ ወጥ ስራዎች ጋር ያዋሀደበት መንገድ ነው። ይልቁንም በርካታ ሙዚቀኞችን አናግር ያለው ወጣትም የቀደሙትንም የሙዚቃ ስራ የተጠበቡ ሰዎችን ጉራግኛ አለ፣ አዲሱ ወላይትኛ አለ፣ ኦሮምኛ አለ በዚህ ስልት እንዴት አድርገው እንዳቀነባበራቸው መሰረቱ ለዚህ የፈቀደለት ይመስላል። በቅርቡ ለሽልማትም በቅቷል። ይሄ ለራዲዮ መጽሔት ብቁ የሆነ እንግዳ ነው። ብቁ ያለ አዲስ እና የተመረጡ የምንጋብዝበት መድረክ ይጎበኘናል። መልካም እንግዲህ፣ እንግዳችን ሲቀርብ አድማጭ ፍርዱን ይሰጣል። አሁን አስተያየት የሰጠንበትን ጉዳይ ወደ ቀጣዩ መሰናዶ እንለፍ። መልካም እንግዳችን ማንነታቸውን ወይም ማንነቷን ፍንጭ ልስጥ። ትገምታለህ? የቲ እሳቱ የትናየት እሳት ስምን መላእክ ያወጣዋል ይባላል። የቲ እሳት ነች፣ ጎበዝ ነች ለማለት ነው። በምትሰራው ስራ ከሰዎች ጋር ያላት ትስማማ እንደሆነ እንጠይቃታለን። እሳት አደለውም አትልኝ ችን እውነት ነው። በተደጋሚ አይቻለው። ስቱዲዮ መጥታ አብረን አይተናታል። እንዳይኸው ጎበዝ ነች። ራሷን መግለጥ በጣም ጎበዝ ነች። ደግሞም ብዙ ሰውም ያከብራታል፣ ይወዳታል። በስራዋ ምስጉን ነች። ለብዙ ኢትዮጵያውያት ምሳሌ የምትሆን ጎበዝ ሰው ነች። ታታሪነቷ ቀደም ሲል ራሷ ከገጠመዋት ፈተናዎች ጋር መያያዛቸውን አንተ አንድ መድረክ ተመልክተህ በውይይታችን ወቅት ያነሳኸው አለ። ታዲያ ይሄ የዛሬው ውይይታችን አዲሱ ከየቲ ጋር የምናደርገው በምርጫ አንቺ በሉኝ ስላለች ነው። አንቺ ብለህ የቀጠልከው እኔም ልከተልህ ነው። እንጀምረዋለን እንጂ አንጨርሶም ሰፊ ውይይታችን ይልቁንም ደግሞ በምስል ጭምር የሚተላለፈው ዝግጅታችን የቀጣይ ሳምንት ነው። እንደለመድከው እኔ አንቺ ስል አንቱ ትላለ ብየፈረች ነበረ። በሱ በጣም እንጣላ ነበረ። አሁን ተስማምተኛል። እ ደግሞ እንዳያህትም መፍቀዷ ብቻ አደለም፣ አንቺም የምትላት አይነት ነች። ጥሩ ነው እና እንዳልከው ውይይታችን ላይ አሉላ አንድ የማይደፈር ሀሳብ አንስቼ ነበረ። ራሷ መንገድ ስለከፈተችልኝ ነው። ሁለት ልጆች አሉኝ። በትዳር አደለሁም ብቻዬን ማሳድግና ስትለኝ ታሪክ ውስጥ ገባሁና፣ በጣም የሚያስደምም ታሪክ ነው የነገረች። በሚቀጥለው ታወጋናለች። ይሄኛው ግን ድንገት ጊዜ አጥሮባት ስቱዲዮ ቶሎ አልተገናኘንም። ባለችን ጊዜ ግን የነገረች ማስታወቂያ እንደ መንደርደሪያ ፕሮግራም አድርገን እንወስደውና እንዲህ ያለነቋት ሰው ምን አይነት ሰው ነች የሚለውን ደግሞ ራሷ በሚቀጥለው ታወጋናለች። ይሄ መንደርደሪያ ነው። መንደርደሪያ የትውውቅ፣ የቅምሻ የምንለው አይነት ነው። ወደዚያ እንግባ። የትና የት ሙሉ ስሟ በአጭሩ የቲ ሳቱ፣ እንኳን ደህና መጣሽ። ደግሞ በሀገር ልብስ ነው የመጣሽው። በነገር ላይ አልላ ባለፈው የማሪቱ ለክሶ ሲዲ ሲመረቅ እዛ ቀርባ የሀገር ልብስ መልበስ ያስተማረች ማሪቱ ነች ብለሽ ነው። ከዛ ጊዜ ጀምራ በኢትዮጵያ ጉዳይ ላይ የሀገር ልብስ ነው የምለብሽው። በብዙ መድረኮች ላይ ትታወቃለች። እንግዳችን በስራዋ የቤት ሽያጭና ግዢን የሚመለከት ዋና ስራዋን እንዲሁም በማህበረሰብ ውስጥ ትምህርታዊ አገልግሎቶችን ስሰጥ ተልእኮ ያለው የምትለው አይነት ሰው ናት። ትውውቅ ነው እና የመጀመሪያው ምጥን ዝግጅታችን። እስኪ ራስሽን ለአድማጮች አስተዋቂ ከእኛ መንደርደሪያ ነጠቂ። ህጋዊ ስሜ የትና የት እሳቱ ይባላል። ላለፉት ረጅም ዘመናት እዚህ በቆየሁበት በተለያዩ ቢዝነሶች ውስጥ በመቆየቴ ምክንያት ቀለል እንዲል ለተጠቃሚው የቲ እሳቱ በመባል ነው የምታወቀው። አሁን ያለሁበት የስራ ዘርፍ በሪል ስቴት ኢንዱስትሪ ውስጥ ባለፉት 19 ዓመት እንደገና ደግሞ ከዛው ቀጠል አድርጌ ሁሉም ኢንቨስትመንት ስለሆነ በፋይናንሻል ሰርቪስ ውስጥ እገኛለሁኝ። እዛ ፋይናንሻል ሰርቪስ ውስጥ ሰዎች የጡረታ ገንዘባቸውን እንዴት እንደሚያጠራቅሙ፣ ለልጆቻቸው ትምህርት ቤት ለኮሌጅ እንዴት እንደሚያጠራቅሙ እና ደግሞ በዓለማችን ላይ ያሉ ታዋቂ በባለጸግነት የታወቁ ሰዎች ገንዘባቸውን በኮምፓውንድ ኢንትረስት እንዴት አድርገው እንዳሳደጉ ለኮሚኒቲው ወይም ደግሞ ለማንኛውም ተጠቃሚ እጥፍ ወለድ በማምጣት እሱን አስተማር ነው የምፈልገው ምክንያቱም ዋረን በፌት፣ ሌላ ቪዲዮ አለው አርባ ዶላርን አምስት ሚሊዮን ብር ያደረሰበት እና ያ ይሄ ጥፍ ድርብ የወለድ ጉዳይ ስለሆነ ልምድ እንድናደረግ ስለምፈልግ በዛ ሙያ ላይ የተሰማራው ሴት ነኝ። አሜሪካዊውን ቢሊዮነር ነው የጠቀሰችው፣ ዋረን ባፌት ግን የት እያልን ነው እያስተዋወቅን ያለነው? የመረጥሽበት መንገድም ስለሆነ በገንዘብና የብልጽግና ጉዳዮች ብቻ ሳይሆን ሕይወትን ለማሻሻል በሚረዱ ሀሳቦች ላይ ደንበኞችን የማድነቅ ፕሮግራም ብለሽ ስታቀርቢ ተመልክቻ። ያለው እንደው የሩጫ አይነት የሚመስል የትውቅ ፕሮግራም ነው እና ምንድን ነው እንደ አላማ ያያሽው? ቅድም ካልሻቸው ስፍራዎች እንደ አላማ ያስኩት እንግዲህ ከመጣን ባለፉት 40 እና 50 ዓመትም ቢሆን ኢትዮጵያኖች ወደዚህ ሀገር ላይ ብዙ ጊዜ አንድ ላይ ስለምንሰባሰብ ወጣ ብለን ከዚህ ሀገር ስርዓትና አካሄድ ባህል ጋር ባለመቆራኘታችን ብዙ የተጎዳንበትና ና የጎደሉ ነገሮች አሉ። እነዛን ነገሮች እኔ በህይወቴ ልጆችን ሳሳድግ፣ ሌሎችን ደግሞ ማገዝ በምፈልግበት ጊዜ ያደረግኳቸውን ለሌሎች የሰጠሁትን ምክር፣ ሌሎቹ የት ነው ያሉት ዛሬ በእኔ ምክር ውስጥ ያለፉት የሚለውን ነገር ሳይ በጠባብ ቦታ ላይ የተወሰኑ ሰዎችን ከማገዝ ወይም መንገድ ከመምራት የጠቀመኝና የሰራውን መንገድ በሰፊው ለማድረግ እና በተለያዩ በልጅ ማሳደግ ሊሆን ይችላል፣ ስራ ቦታ ላይ ያለውን ኤቲክስ ፕሮፌሽናሊዝም ሊሆን ይችላል፣ ከስተመር ሰርቪስ ላይ ያሉ ሰዎች ሊሆኑ ይችላሉ። እንዴት አድርጎ ከሰው ጋር መኖር እንደሚቻል እነዚህ እነዚህን ነገሮች ይሄ በትዳር በኑሮ፣ በተለያየ ነገር ወጣቶች ይመጣሉ። እኔ ጋ በቤት ግዥም በፋይናንሻል ሰርቪሱ እና ስለ ጋብቻ ስለ ሪሌሽንሽፕ ካወሩ ተመክሮዬን ነገር እና አንዳንድ ነገር እንዲጠበቁ ምክንያቱም ብዙ ስህተቶች ተሰርተዋል። ብዙም ደግሞ ጥሩ ነገሮች አሉ ባለነው ሰው ስለዚህ የህይወታችንን ተመክሮ ባህላችን ሁሉልጊዜ በመደበቅ ነው፣ ጥሩም ሆነ መጥፎ ነገር። እኔ ደግሞ ከዚህ ዓለም ከማለፍ በፊት በህይወት የምመኘው ነገር ጥሮቹንም መጥፎቹንም በህይወት ያለፍኩባቸውን ነገሮች ለሰዎች በግልጽ ነግሬ ሰዎች ከኔ እንዲማሩ ነው እንጂ ራሳቸው ወድቀው እንዲማሩ አይደለም ብልህ እንዲሆኑ በተሰራው ስህተት ላይ እንዲማሩ ነው የምፈልገው። በጣም ይገርማል። የህይወት ተሞክሮ ብትይ በገንዘብም በትዳርም ብለሻል፣ ብዙ ነገር ምክር ትሰጫለች። ባለፈው ጊዜ ታንክስ ጊቪንግን ምክንያት በማድረግ የቁርስ ስብሰባ ባደረግሽበት ጊዜ እዚያ ላይ እኔና ልጆቼ እኔና ልጆቼ ነው የምትይው። ሁለት ልጆች ያሉሽ፣ ወንድ ልጆች የ14 ዓመትና የ ስለ ቤተሰብ ብቴ ትንሽ ገለጥ አድርገሽልኛል። ልምድ ይሰጣል። እኛ መደበቅ ነው እንጂ እውነቱን አንናገርም። እና የአንቺ የትዳር ህይወት ሰዎች ያስተምራል ብለሽ እንደምታምኝ ነግረሽኛል ሴ ስለ ትዳር ስለ ትዳር ህይወት እንግዲህ እኔ ስገባ እዚህ ህይወት ውስጥ መጠናት ያሉበትን የመጣሁበት ቤተሰብ በጣም ትራዲሽናል የሆነ እና ባህላዊ የሆነ ነው። እናቴ በሕክምና በአዋላጅነት ስራ ላይ የተሰማራች ሰው ስለሆነች ጥቃቅን ነገሮችን በደረሰችበት ደረጃ ላይ ትገልጻለች፣ ግን ብዙዎቹን ነገሮች ከቤተ ሳቲስ ስለምትመጣ በራስህ ቅድም እንዳልኩ ኤረር፣ በሙከራ ነው ለመማር የሚፈልገው እና አሁን ወጣ ብለህ እንዲህ እስኪ ስታቲስቲክስ እንስራ ቢባል በኮሚኒቲ ውስጥ ብዙ ሰዎች፣ በቤተሰብ እቅፍ ውስጥ ያሉ ሰዎች ህይወት ዛሬ ተበላሽቷል፣ ምክንያቱም ከቤት ትምህርት ስላልተገኘ ማለት ነው። በሙከራ ላይ የሄድን ሰዎች ነን እና ሁልጊዜ እኔ አሁን ሲመጡ ልጆችን የምመክረው ትዳር ልትይዙ ትፈልጋላችሁ ጓደኛ ልትይዙ ትፈልጋላችሁ የምትፈልጉትን እወቁ የሚፈልጉትን ሌሎችም ሰዎች እወቁት አንድ ላይ ቁጭ ስታረጉት ሪል ይሄ ነገር ሚዛን ይደፋሉ አብሮ ሊጋጭ የሚችል ነው ወይ ሊሄድ የሚችል ነው ወይ ምክንያቱም እዚህ ስንመጣ ከተለያየ ባግራውንድ ነው የመጣ ነው እና የገበሬን ልጅ ምሳሌ ነበር ላቶ አዲሱ የሰጠውት ለምሳሌ የገበሬን ልጅ ብንወስድ እናቷ አባትየው ከግብርና ሲመጣ ደክሞት ነው የሚመጣው። ጭቃ አለ፣ ቆሻሻው አለ፣ ምን አለ ሁሉን ነገር እቃውን የምትቀበለው ነገር ካለ ከእጁ ላይ ተቀበላ፣ መጀመሪያ አፈሩንም ይሁን ቆሻሻውን እንዳይራገፍ፣ ሙቅ ውሃም ይሁን ያለውን ቀዝቃዛም ሊሆን ይችላል ውሃ ታቀርብለታለች። እስከዛ ድረስ ደግሞ እስኪስተካከል ራት ወይም ምሳ። በመጣበት ሰዓት ያለውን ማቅረብ አለባት ታቀርባለች ስራቸውን ተከፋፍለዋል አንዳንዶቹ አንቱ ብለው ሁሉ ባሎቻቸውን ይጠራሉ በባህላችን እርን ነውኮ ያደረጉት በስጦታ አይደለም ያ ነገር የመጣው ስለዚህ የሚገኝ ነገር ነው ሰርተ የምታገኘው ነው ክብረትም ሀብትም ምንም እና ያንን እያየች እለት ተእለት ያደገች ልጅ አንድ እዛ ቤት ውስጥ ያለች ልጅ ነገ ደግሞ ሌላ ሰው መጥቶ ሽምግልና ቢልክ እናሷን ለማግባት ቢፈልግ ምን ይዛ ነው የምትሄደው። ይህንኑ ነገር ነው ይዛ፣ የተማረችውን ነገር ነው ይዛ የምትሄደው። ምክንያቱም ያም ልጅ ደግሞ አባቱ ሲያደረግ የነበረውን ለዚህ ቤተሰብ አይቶ ስለሚሄድ ይዞ ሄደውን ነገር ለዚች ለልጅ ያስረክባል ማለት ነው። ስለዚህ ዋናው ነገር ሜጀር ብለን የምንለው ዋናው ነገር በትዳር ውስጥ ሊያኖራቸው የሚችለው ነገር ተሰርቷል። በኢትዮጵያውያኖች ግን ስታይ በተለያየ ውጣውረድ በተለይ ለእኔ በእኔ እድሜ ጋር ባል ሊሆኑ የሚችሉት ሰዎች በነበረው የፖለቲካ ሲቹዌሽን ባኗኗሩ በሲስተሙ ዛሬ እዚህ ሰፈር አፈሳ አለ ሲባል ሌላ ቤት ናቸው እነሱ ወይም ሌላ ሀገር ናቸው እና ተቀምጠው እንኳን የማየት እድል እንዳላገኙ ማመን እና መቀበል እና እነዛ ሴት በመሆናቸው ጊዜው እነሱን የማይፈልጋቸው ስለሆነ በሴትነታችን ቤት ውስጥ ቁጭ ብለን እናት አባቶቻችንን አይተን ያደግን ሰዎች አለን። የእኛን አድሚት አድርጎ መማርና ወደ ሕይወት አቀናጅቶ መጓዝ ነው እንጂ ወንድ ስለሆንኩኝ አባት ወይም አያት የሆነውን አይነት ክብረትም ስምም ታይተ ሁሉን ነገር ቦታ ምፈልጋለሁ ሲል አንድ ሰው እኔ የማየው ላይፍን ሬሲፒ አለው ሁሉ ነገር ባለም ላይ የሚገኝ አዎ ቅመም አለው ሁሉ ነገር የሚገኝ ነገር ነው በዓለም ላይ ግን ቦታው ያችን የሚያስፈልጉት ነገሮች ከሌሉ ኢንግሪዲየንቱ ያንን ነገር ልትሆን አትችልም። ስለዚህ ያረኩት እኔ እንኳን ምንድን ነው ከህይወቷ እንግዲህ አንድ አስተማሪ የሚያስተምረው መሆን አለበት የሚል ግምት አለ በሰው አእምሮ። መንፈሳዊ ሰባኪው መንፈሳዊ ህይወት መኖር አለበት። ስለ ትዳር በምትመክርበት ጊዜ ምናልባት ያንቺን የትዳር ህይወት አይተው እሷ እንዴት ትመክረናለች የሚል ነገር አጋጥሞሻል? ለዚህ ነው የራስሽን ልምድ ስትይ አካፍሊን። በትዳር ያሳለፍሽ ሲሆን ህይወት ምን ይመስላል አሁን ያለሽበት ሁኔታ ያለ ማምጣት ነው። ቀደም ስለጫወ ልክ ነው፣ ግን እኔን ይገርመሃል። ለምንድን ነው እሷ የለችበትምና እንዴት ትመክረናለች ሳይሆን ማንም ሰው አይቶኝ ባለትዳር አይደለችም ብሎ የሚል ሰው የለም። ስነግራቸው ይደነግጣሉ እንጂ ከዛ የምመክራቸው ነገር በሙሉ አመጣጤን የሚያሳይ ነገር ነው። ምክንያቱም በቤተሰብ ለምሳሌ እኔ ብቻ ነኝ በዚህ ሁኔታ ላይ የምገኘው እንጂ ሌሎቹ እህት ወንድሞች በቁጥር ደረጃ ከፍተኛ ቁጥር አለ። ግን እነዛ ሁሉ ሰዎች በትዳር ሕይወት ውስጥ ነው ያሉት። ስለዚህ የእኔ ብቻ ለምን እንደዛ ሆነ ብለህ ስትል፣ ኢንዲፐንደንት የሆነው ፐርሶናሊቲ አለ። ሁል ጊዜም የቤቴ አውራ ሆኜ ነው የኖርኩት፣ በትዳሩም በብቻዬም ሆኜ አሁንም ሁል ጊዜ መሪነቱን ቦታ ይዤ በፋይናንሻልም በሞራልም በሁሉም እዛ ላይ ነኝ ያለሁት። እና እኔ ሳገባም ስራ የሌለው ሰው ነበር ያገባሁት። እና እንዴት ስራ የሌለው ሰው ማግባት ይቻላሉ? ያነገ ጤነኛ ልጅ መውለድ አለ፣ በሽተኛ ልጅ መውለድ አለ፣ እንዴት ይሆናል ብለው ሲሉ ነው ባህሪ ካለው አንድ ሰው። ሌላው ነገር እኮ በሰው ላይ የሚሞላና የሚቀነስ የሚጨመር ነገር ነው መለኪያ መሆን የለበትም የሚለው ነው በእንደዚህ በማቴሪያሎች የማምን ሰው ስላልሆንኩኝ መለኪያ መሆን የለበትም በሚል ያንን ሰው ወደ ትምህርት ቤት ሄዶ እንዲስተካከል ማድረግና ቦታ ማስያዝ ስራዬ አድርጌ ይዤው ነበረ። አሁንም በመማር ላይ ያለው ሰው ነኝ። ህይወቴ በሙሉ ከትምህርት ጋር የተያያዘ ነው። በስራዬም አካባቢ ሌሎችም ነገሮች ለልጆቼም አራያ መሆን ስለምፈልግ እዛ ላይ ነው ያለው። ይሄ አራያነት አዲሱ ብዙም የሚያወያየን እንዳልሽው ከህይወትም ከመደበኛ ትምህርት የሚቀሰምሻቸውን በስራ አጋጣሚ ለምታገኛቸው በዋናነት ከምትሰሪው ስራ ጋር ይያያዝም። ቀደም ብለሽ እንዳልሽው ወጣ ብለሽ የገንዘብ ነክ ጉዳዮችን የሚመለከት ስራ ትሰሪያለሽ። የቤት ግዥና ሽያጭ ሙያሽ ነው። ከዚያ ውጭም ግን ጊዜ ወስደሽ ትምህርትን፣ የህይወትን ጉዳይ ለማካፈል ስትሞክሪ ተመልክቻለሁ። በተደጋጋሚ በማህበረሰብ ውስጥ የሚወደሱ ሰዎችን ቦታ እንዲሰጣችው ስትጠይቂ አንዳንድ የግልሽንም ገንዘብ አውጥተች ስትሸልሚ ተመልክቻለሁ መልክቻ በቅርቡ በጣይቱ 18ኛ ዓመት ስነስርዓት ላይ ያደረግሽውን ሌሎችን የምትረዳ እህት የተለየ አጋጣሚ እንዲፈጠርላት ስታረጊ ተመልክቻለሁ የእረፍት ጊዜዋን ከቤተሰቧ ጋር የምትሄድበትን ስጦታ ነው የሰጠችው ቅድም ህይወትሽን ዓላማ ስትናገር ይጠቆም አድርገሻል እና ይሄ ከምን መጣ እንዲህ ያለው ዝንባሌ ሙያውና ስራው ጋር የተያዙትን ነገሮች በቅጡ መያዝ እና ለሌሎች ማካፈሉ መፈለግ የስራ ሽማ አካል የህይወት ሽማ አካል መሆኑ አንድ ነገር ነው ግን አለፍ ብሎ እዛ ድረስ መሄዱ ከምን መጣ? እንደው ጥያቄ ላይ እንደረብ ና አብረሽ ተመልሸዋለች። ባለፈው የታንክስ ጊቪንግ የቁርስ ፕሮግራም ላይ ለአንድ አምስት ስድስት ሰዎች ሽልማት ሰጥተሻል። ሰባት ናቸው። በተገኘሽበት ቦታ ሁሉ መሸለም ላ ያለውን ለማዳበር ነው። እኔም ይገርመኛል። የማሪቱ ሲዲ ምረቃ ጊዜ ብዙ ሰዎች ቅድምኛ አዱላ ያነሳውን ዓለምን ሌሎችን ራሷን ማሪቱን በመርከብ ሌላ ቦታ አውሮፓ እንዲሄዱ እንዴት ይቻላል? ከየት የመጣ ነው? ምንስ ግብ አለው? ይሄን ማግረብ ለምንድን ነው የምታረጊ? ይሄንን የማደርገው በዚህ ኮሚኒቲ ውስጥ ብዙ ነገሮችን አያለው። እንግዲህ ላለፈው 31 ዓመት ከቤተሰብ ካመጣኋቸው ቤተሰቦች ጀምሮ እስከ ሁኔታውን ኮሚኒቲውን ሳየው መቀበል ነው የሚፈልገው። ስለቻለ አደረገ፣ ስለቻለች አደረገች። እና ምን ላድርጋት? እግዚአብሔር ነው እንጂ እኔን እዚህ ያደረሰኝ እከሌ አይደለም ይላል። ፈጣሪን እናምናለን። ፈጣሪ ደግሞ ሰው ነው የሚያዘጋጀው እንጂ ወርዶ ለማንም ሰው አይተነው አናውቅም አይደል? እንደ ሁልጊዜ ሰዎች ነው የሚያዘጋጀው እና ብዙ ምስጉን ያለ መሆን ሁኔታ፣ እንዴት ነው ይሄንን ልናርም የምንችለው? ማመስገን ግዴታ ነው። በዚህ በምንኖርበት ሀገር ሁሉን ነገር ስታገኝ ታንኪዩ ታንኪዩ አይለያቸውም ካፋቸው። ላፍም አይደለም ደግሞ በጣም ብዙ አልፎ ብዙ ነገር ሲያደርጉ አለሁ እኛ እና እንዴት ነው ይሄንን ነገር ብዬ ላለሁ እና ሰዎችም ደግሞ ምናልባት ለሌሎች ሰዎች ላለማድረግም ሞራል የሚያጡት ላለማድረግም የሚገፋፋቸው ምናልባት እነዛ ምን አገኙም ሊሆን ይችላል። ሜቢ በዚህም ነገር እንደው መነሳሳት ይገኝ እንደሆነ ልሞክረው ነው። ምንም ነገር መሞከር አለበት። ይሄንን ባህሪ ይሄንን ድሮ አያት ቅድመ አያቶቻችን ተብሎ ሲነገረን ነው የኖረው። ደግነት ይሰጣሉ ምን ይላሉ፣ በቃ ከቤትም የመጣ ነው። መደም ለሚያሳብ ሽን። በተለይ አንድ ጥያቄ ነበር። ይበልጥ የምታመዝኙ በቤት ሽያጩ በሪል ስቴቱ ነው ወይስ ደግሞ በፋይናንሻል ምክር የቲ በምንድነው ይበልጥ የምትታወቀው? ባጭሩ ቀደም ብሎ የጀመርኩት ሪል ስቴቱን ስለነበረ ረጅም ዓመታትም ስለሆነ በሪል ስቴቱ ብዙ ሰው ያቀኛል። ነገር ግን አሁን ሁለቱም ጎን ለጎን ነው የሚሄዱት። ሪል ስቴት ለመግዛት መጥቶ ግን ብድር ማግኘት የማይችል ሰው ሲኖር ይህንን አዘን ኦፕሽን አቀርብላቸዋለሁ። እንደ ምርጫ አማራጭ ሲቀርብላቸው እነዚህ ሰዎች ያንንም አንስተው ይሄዳሉ እና ሁለቱም ኢንቨስትመንት ስለሆኑ በሁለቱም ነው አሁን የታወቅኩት። ግን ጎን ለጎን የሚሄዱ ስለሆኑ አንድ ላይ ነው። እንደው ልለየው አልችልም አሁን ባለበት ደረጃ። ቀድሞ ግን በሪል ስቴት ነው። በተለይ ከደንበኞች ጋር ያለሽ ግንኙነትን በተመለከተ እንወያያለን። የምስሉን ቅድም እንዳልከው ወደ ድምፁ እንወስደዋለን። ለዛሬ የራዲዮ መጽሔት ውይይት የራዲዮ መጽሔት ወግ ነው እና ይህንንም የጀመርነውን ለማስተዋወቅ ያህል ብቻ አድርገን ነው። ተመልካቾቻችን እናመስግን ዜለመልካቾቻችን የቲ ሰዓቱ በጣም እናመሰግናለን። እመጣለሁ በጠራችሁኝ ጊዜ ደስ ይለኛል። ማካፈል እወዳለሁ። ብዙ ሰዎች አረአያ ምሳሌ የምትሆኝ ነሽጠውነደነቂነች የዛሬ 15 ቀን ፕሮግራም ግን ይገርማል። ብዙ ሰው የሚጠብቀው ነገር ይኖራል፣ ከየቲ ሌላ ይሄ ሙዚቀኛ እኔ እራሴ በጣም ጠብቀኝ። በጣም ፕሮፌሰር መጥተው እነዚህ ይከተሉኛል ስለሚሉ ሰዎች የሚሰጡን ትምህርት ሰዎቹ ራሳቸው መኖራቸው ሰዎቹ መኖራቸው፣ የአብዬ መንግስቱ ታሪክ ትውስታ። ደግሞ ከአብየ መንግስቱ ቀጥለ ማን እንደምናቀርብ ትገምታል። ነገር አንድ ሌላ ቱባ በረኛ አስታውሳል። በጣም ዳኛቸው ወርቁን ግሩም ነው። አዲሱ እንግዲህ የሚቀጥለው ሬዲዮ መጽሔት የዛሬውን እንዳይቀማን ፈጥነን ወደ አዲስ አበባ ብንመለስ ምን ይመስልሃል? ቶሎ በል በል፣ አሁን ሰዓቱ የንጉሥ ያክልሉ መስኮት የሚከፈትበት ነው። አሉላና አዲሱ እንዴት ሰነበታችሁ? ዛሬም መስኮቴ ሲከፈት አሻግሬ የማየው የጥንቱን የጠዋቱን ተወዳጁን የተፈሪ መኮንን ትምህርት ቤት ነው። የዛሬ እንግዳዬ ታደሰው እንዳፍራሽ። ጠዋት እንግዲህ ገና ስንገር እንደገባን ተማሪ ይሰለፋል። በመጀመሪያ በባንዲራው ፊት ለፊት ይሰለፋል። ከዛም በቀጥታ ዋናው ዳይሬክተር መሃል ሆኖ፣ ምክትል ዳይሬክተሩ ተማሪዎቹ መካከል ሆኖ ጸጥታ ያስጠበቀ ከዛ በኋላ የኢትዮጵያን ሕዝብ መዝሙር በመዘመር ባንዲራውን ይሰቀል ነበር ይሰቀል ነበረ እና በዛን ጊዜ ትዝ የሚለኝ ባንዲራው በመሰቀልበት ጊዜ ዓይናችን አብሮ ከባንዲራው ጋር ከፍ እያለ እስከ መጨረሻ እስከሚደርስ ድረስ እንከተላት ነበር ባንዲራውን። በዛም የባንዲራ ፍቅር በዛ ተማሪው ሁሉ ያድር እንደምና አሁንም ራሱ በጭቅላታችን በስሜታችን ውስጥ የመጣው የዛ የትምህርት ቤት የባንዲራ አሰቃቀልና የባንዲራ ፍቅራችን መሆኑ ይገነዘባለሁ። አስተማሪዎቹ ቅድም እንገለጽክልኝ የውጭ ሀገር ሰዎች ናቸው። በቋንቋ የመግባባቱ ተማሪው ያን ጊዜ ገና ጀማሪ ስለሆነ ትምህርት እንዴት ነበር? እንደው የሚገርም ነገር ነው። ቋንቋ በዛ ትምህርት ቤት ውስጥ በጣም በጣም ቀላል ነበር። እንደውም እኔ ለምሳሌ እንደ ምሳሌ ብነግርህ ሰባተኛ ክፍል ሆነ ሆኜ የእንግሊዝኛ ቲያትር ሰርቼ ፍርደ ገምድል የሚለውን ቲያትር በእንግሊዝኛ ሰባተኛ ክፍል እያለሁ እንሰራ ነበር እኔ ፍርደ ገምድል ዳኛ ሆኜ አስፋው በላይ የሚባል ጓደኛችን ክፍል እንትን የነበረ እሱ ደግሞ ሌባው ሆኖ በቲያትሩን በእንግሊዝኛ እንሰራ ነበር። የዛን ጊዜ በዛን ጊዜ በሰባተኛ ክፍል ሆነን በእንግሊዝኛ እንማር ነበር። አስተማሪያችንም ፒስኮር ነበረች። ታደሰ፣ አንተ ትምህርትህን እዛው ጨረስክ? አዎ እንግዲህ ከፍተኛ ትምህርት ትምህርቴን በዛው ነው የጨረስኩት ከ1954 አመት ጀምሬ እስከ 1964 ዓመ ሆ ዘጠኝ ዓመት ሙሉ ተምሬ እዛው ነው የጨረስኩት። እዛው ነው የጀመርኩት ሁለተኛ ደረጃ ማን ነው አንደኛ ደረጃ ትምህርት ይንም እዛው ነው የጀመርኩት። የጨረስኩትም ሁለተኛ ደረጃ እዛው ነው እዛው ነው። በምን በቴክኒክ ሙያ በምን ተመረክ? አዎ እንግዲህ ተፈሪ መኮንን ትምህርት ቤት በስገልጽ ትንሽ ያለፍኩት ነገር ቢኖር የወንድ ትምህርት ቤት ነበር በመጀመሪያ ከዛም በኋላ ወደ 1904 አመት በኋላ የኢንዱስትሪያል አርትስ የሚል ተከፈተ። ኢንዱስትሪያል አርትስ እንግዲህ ማለት ምንድን ነው? የተግባረ እድ የኮሜርስና የሆም ኢኮኖሚክስ ወይም የባልትና ትምህርት የሚባለው ሲሆን በዛን ጊዜ ሴቶች መጡ። ለኮሜርስ እና ለኢንዱስትሪያል አርትስ ትምህርት ሴቶቹ ተቀላቀሉ። በዛን ጊዜ ወንድም ሴት መማር ጀመር በዛ ትምህርት ቤት ውስጥ እንግዲህ በትምህርት ቤት ውስጥ ስፖርት ያው አምስት ሜዳዎች የእግር ኳስ ሜዳዎች አሉ። የባስኬትቦል ሜዳ አለ። የቮሊቦል ሜዳ አለ እና በእነዚህ ውስጥ ሁሉም ማንኛውም ተማሪ ይሳተፍ ነበረ። ከዛም በተጨማሪ ደግሞ በእግር ኳሱ ብዙ የታወቁ ተጠቃዋቾች ጥበበ መንክር ነበረ፣ ተናስፋው ከበደን የመሰሉ ሰዎች ከዛ ቱሪስት የወጡ ናቸው። በአርቱም ደግሞ እንደ ሃይማኖት አለሙ ነጋየው ንጋቱና ደበበ በሸቱም እዛ እንደ ነበሩ። እርግጥ እነሱ ጋር ደርስኩባቸውም እርግጥ ነገር ግን እዛ እንደነበሩ እናቅና እናቃለን። እንደውም በኋላ እኛ በነበርንበት ጊዜ እየመጡ አንዳንድ ጭውቶችን ያሳዩንም ነበር በረፍት ጊዜያችን እዛው ትርኢት እየመጡ ሌላስ በሙዚቃ በሙዚቃ አዎ በሙዚቃም እና በመጽሔትም እንደዚሁ የሬዲዮ ክበብ ነበረ፣ በደንበኛ የተደራጀ እና ሁላችንም ተሳትፎ የምናደርግበት ሙዚቃ ይሰማል። በረፍት ሰዓት ላይ ስንወጣ ምንም የሚሰለች ነገር የለም። ቲያትር ይነገራል፣ ጨዋጭ ውቡት ይካሄዳል፣ ሙዚቃ በደንበኛ ከፍተኛ ሙዚቃ በእንግሊዝኛም በአማርኛ ሙዚቃዎች ይተላለፉ ነበርና ተማሪው በአጠቃላይ ብቻ በዛ ትምህርት ቤት ውስጥ ባለበት ጊዜ ደስተኛ ሆኖ ይውል የነበረበት ትምህርት ቤት ነው። ከሙዚቃ ባለሙያዎች የምታስታውሰው ይኖራል ከሙዚቃ ባለሙያዎች እንግዲህ እኛ ሙዚቃ ላይ እኛ አሁን ለምሳሌ ፕሮፌሰር አሸናፊ ተሰማ አሸናፊ ተከበደ ይቅርታ እሱ እኔንም ሙዚቃ አስተምሯል ሙዚቃ ትምህርት ራሱ እንደ አንድ ትምህርት ይሰጥ ነበር ግብረ ገብነት ይሰጥ ነበር ግብረ ገብነት ራሱ ተማሪውን በጥሩ መንፈስ ያሳድገውና ጥሩ ደግሞ ያውም ደግሞ ሌላ ነገር ሳይሆን በደንበኛ ማን ነው ታላቅን፣ ማክበርን፣ ስርዓትን አንዳንድ ነገሮችን ያስተምሩ ነበረ። ሃይማኖት ብቻ ሳይሆን ሌሎች ሌሎች ነገሮችን ያስተምሩ ነበር እና በዛ ምክንያት ተማሪው እርስ በእርሱ ይፋቀራል፣ ይከባበራል እና ጥሩ ነገር ይዞ ወጥቷል። ከዛ ትርፌት ብሄድ ገምታለሁ እኔም ጭምር። ታደሰ ወንዳ ፍራሽ እስከ ዛሬ የሚቆጨው የተፈሪ መኮንን የቀድሞ ተማሪዎች ማኅበር ተጠናክሮ አለመቋቋሙ ነው። ተፈልጉ ተማሪዎች ብዙዎቹ ከሀገር ውስጥ የሉም። ጥቂት ናቸው እዚህ ያለ ነው ያለ ነው፣ ግን ይሰማሉ። እና በእርግጥ የተፈልጉት ተፈሪ መኮንን ትምህርት ቤት ተማሪዎች ብዙም በመሰባሰብ ላይ ጥንካሬ ያለው ስራ የሰሩ አይመስለኝም። አንድ ጊዜ ተሰባስበን ነበር። እንደውም ምክትል ዳይሬክተራችን ሚስተር ጋኙ በህይወት ባለበት ጊዜ በሸራተን ሆቴል ተሰብስበን እሱም ሲመጣ እንደውም ትዝ የሚለኝ ግብዣ አዘጋጅተን ገዘብ አዋጥተን ከፍለን ትልቅ ግብዣ ተካሄዱ ነበር። በዛን ጊዜ እሱ በሚገባበት ጊዜ እኛም ዊ አር ዘ ቦይስ የሚል መዝሙር አለን፣ ዊ አር ዘ ቦይስ ኦፍ ተፈሪ መኮንን የሚል መዝሙር አለን በእሱ ተቀበልነው። እሱም መጥቶ እንደ እንደገና ማይክሮፎን ተቀብሎ ዩ አር ዘ ቦይስ ኦፍ ተፈሪ መኮንን ብሎ ትልቅ ትዝታ ሰጥቶን፣ አሁን ግን ህይወት የለም እንደ ሰጥቶን አልፈዋል። ያዘመረን አዘምሮናል። ነገር ግን የትያ ማህበር እንደገና በተወሰኑ ሰዎች እጅግ ገብቶ ነበረ። ሰዎቹም ብዙም ትናረጉ ውጭ ያሉ ተማሪዎችም እየላኩ ብዙ ነገሮች ቆሳቁስን ይልካል ይልኩ ነበር አሉ። ነገር ግን እኛን ለማሰባሰብ የተደረገ ሙከራ እጅግ ደካማ በመሆኑ ለምሳሌ አሁን የኮከበ ጽባ ተማሪዎች ጓደኞቻችን ማለት በዛን ጊዜ ነበሩ ማቃቸው አሉ። አሁን ድረስ ትምህርት ቤቱ የድሮ ተማሪዎች ተሰባስበው ጥሩቁም ነገር እየሰሩ መሆን አውቃለሁኝ። እና የኛን ግን ትንሽ ብዙ የገፋ አልሆነም። ልክ ነህ። ተፈሪ መኮንን ማኑ ኮከበ ጽባ እኔም እሰበሰባለሁ የተፈሪ መኮንን ትምህርት ቤት የተቀድሞ ተማሪዎች ማህበር ሊቀመንበር ናቸው ተብዬ ስማ ልጠራም ከውጭ መጥተው ከካናዳ ኢንተርቪው ቃለ መጠይቅ ላደርግላቸው ሁሉ በሰው አማካይነት ለመገናኘት ፈልጌ በሰውየው ፈቃደኝነት ማነስ ምክንያት እኔ የምጠይቃቸው ስለ ትምህርት ቤቱ ነው። ያ ፕሮግራም ሳይሰራ ቀርቷል ና አሁን አንተ ያልከው በትክክል ነው። ጠንከር ብለው ተሰባስበው የቀድሞውን ትዝታ ለመቀስቀስ የሚደረግ ጥረት በጣም ደካማ ነው። በአንዳንዱ ትምህርት ቤቶች ኮከበጽባ ብዙ ስራ ተሰርቷል። በጣም በዚህ በሚያሰገነው ከትልቁ ኮከበጽባ ነው የተፈረው ኮን ጥሩ ተማሪዎች ነበሩት። ብዙ የሚያስቡት አሜሪካን ሀገር ይሰበሰባሉ። አሁን ለምሳሌ አሜሪካን ሀገር በእግር ኳስ ጨዋታ ጊዜ በሜሪላንድ በተደረገበት ጊዜ አለፈው አንድ ሶስት ዓመት በፊት ሄጄ ነበረ። እዛ ድንኳን ይተክላሉ። ቀድሞ የተፈሪ መኮንን ቤት ተማሪዎች ይላል ግን ብዙ ሰዎቹ አይተዋወቁም። እና አሰባስበው ለማነጋገርም ብዙም ጥረቱ አነስተኛ ነው ደካማ በመሆኑ እኔም ሰው አጥቼ ነው ያለፍኩት ያን ድንኳን። በተረፈ ግን የተፈሪ መኮንን ትምህርት ቤት ጥሩ ታሪክና ዝና ያለው ትምህርት ቤት ነበረ። አሁንም ቢሆን ምናልባት የሚያዳሙት ሰው ካለ ሊያሰባስብ የሚችል ሰው ካለ በእውነት በደንብ ቢደራጅ እና ቢሰባሰብ ሌሎቹን ተማሪዎች አሁን ያሉት ተማሪዎች ምሳሌ ለመሆን እንችል ነበር ብዬ ገምታለሁ። አመሰግናለሁ። አቶ ታደሰ ወንደ ፍራሽ። የዛሬ አስራ አምስት ቀን የቀዳማዊ ኃይለ ስላሴ ኮከበ ጽባህ አጠቃላይ ሁለተኛ ደረጃ ትምህርት ቤት ዲሬክተር የነበሩትን አቶ አማረ ጉልላትን ይዤ ቀርባለሁ። አመሰግናለሁ።

ቡንዳ ንቺ መቼም ላይ አንቼን ከምንም በላይ ከልብ እወድሻለሁ። ያለኝ ስሜት ከምንም በላይ ርቀት ቢለካ ከጨረቃ ጥፈኛው አይገልፀውም። ቃላት አይገልፀውም የፍቅሬን ጥልቀት። እንዴት አለፌ አንገቷ ከመቃ በላይ Anchine own anchine anchine the Yeah, <Sings> yeah,

እምቢ አለ። ለምን በልላት። እምቢ አለ። ለምን በልለት። አላገኘ ቀርቦ ነግረ ነው። አላገኘ ነው። ቀረበህ አልለውም። እንዳይቀርበት ብናደርግ ይመስላል። እሱ ደግሞ ጥሩ አካሄድ ነው። አድማጮቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን በዚሁ ድንቋጭ ነው። አሁን የቀረን አዎ፣ የመሰናበቻ ዜማ ነው። ድምፃዊው ብዙአየሁ ደምሴ መልእ የዜማው የሰጡት መጠሪያ ነው። ለማጠቃለያ ዜናው እንመለሳለን እዚያው ከመሀሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ሰሰለሻሌ ካይኔ ከመሀሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ ያለሽ ስንቱን ጋራ ዞረ ስንቱን ጋራ ዞረሽ ያለሽ ስንቱን ጋራ ዞረ እንዴት እንዳዲሰው ታሚኛለ ዛሬ ታሚኛለ ዛሬ እስኪ ልጠይቀው ትርስሽ ምን ይሆን ምክንያት ሶ

አድማጮች አሁን አጠቃላይ የማጠቃለያ ዜናዎቹን አሰማለሁ። በቤንሻንጉል ጉሙዝ ክልል በተፈጠረ ግጭት የሰው ሕይወት በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ ስልሳ ስድስት ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የኦሮሞ ዴሞክራሲያዊ ፓርቲ የገጠር ፖለቲካ አደረጃጀት ዘርፍ ኃላፊ አቶ አዲሱ አረጋ በማህበራዊ ሚዲያ ገጻቸው እንዳሰፈሩት ፖሊስን ጨምሮ በአካባቢው የበርካታ ነዋሪዎችን ሕይወት በአሰቃቂ ሁኔታ በማጥፋትና ንብረት ላይ ጉዳት በማድረስ የተጠረጠሩ 66 ሰዎች በፌዴራል ፖሊስ በቁጥጥር ስር ውለዋል። የፌዴራል መንግሥት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ደግሞ ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ትላንት ማስታወቁ ይታወሳል። የፌዴራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበው ጥያቄ መሠረት መሆኑን ብሔራዊ የጸጥታ ምክር ቤት አስታውቋል። ይህ በእንዲህ እንዳለ በኦሮሚያና ሶማሌ ክልል አዋሳኝ ድንበር ላይ የሚስተዋሉ ግጭቶችን በማኅበረሰቡ ባህል ለመፍታት እንዲያስችል ከአባገዳዎች ኡጋዞችና የእምነት አባቶች የተውጣጣ ቡድን ችግሮች ወዳሉበት አካባቢ ሊንቀሳቀስ ነው። በጉዳዩ ላይ ዛሬ አዲስ አበባ ኢሊሊ ሆቴል መግለጫ የተሰጠ ሲሆን አባገዳዎች ውጋዞችና የእምነት አባቶቹ ከሚቀጥለው ሳምንት ጀምሮ ወደ አካባቢው እንደሚንቀሳቀሱ ታውቋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ጉሶት አመዴ ጋር የራዲዮ መጽሔት አዘጋጅነው።